የመላ ኢትዮጵያ አንድነት ድርጅት መኢአድ ከአርበኞች ግንቦት ሰባት የአንድነትና የዲሞክራሲ ንቅናቄ ጋር ፈጽሟል የተባለውን ውህደት እንደማያውቀው ገለጸ። ገለጸ አባሎችንና ደጋፊዎችን በመከፋፈልና ድርጅቶችን በማጥላላት የማፍረስ ሙከራ ሰንዝሮብኛል ሲል መኢአድ አርበኞች ግንቦት ሰባትን ከሷል። ንቅናቄው ግን ክሱን አስተባብለዋል። መለስካቸው አመሃ ዝርዝር አለው። የመላው ኢትዮጵያ አንድነት ድርጅት መኢአድ አርበኞች ግንቦት ሰባት ንቅናቄ ውህደት ፈጽመናል ብሎ ያወጣውን መግለጫ መኢአድ የማያውቀው ነው ሲል ዛሬ በጽህፈት ቤቱ በሰጠው መግለጫ አስታወቀ። አክሎም ይህ የንቅናቄው አካሄድ ነው ያለውን ድርጊት በድርጅታችን ላይ የተከፈተ አባሎቻችንንና ደጋፊዎቻችንን የመከፋፈልና የተነሳንለትን አገርንና ሕዝብን ወደ ተሻለ ዲሞክራሲያዊ ስርዓት የማሸጋገር ዓላማ የሚያደናቅፍ አደገኛ ህገወጥና ጸረ ዴሞክራሲያ አካሄድ በመሆኑ መያድ በጽኑ ያወግዘዋል ብሏል። መያድ በአሰራጨው የጽሑፍ መግለጫ ላይ እንዳተተው ከሆነ አርበኞች ግንቦት ሰባት ንቅናቄ በመያድ ላይ ወረራ እንደፈጸምበትም ይናገራል። የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ተጨማሪ ማብራሪያ ሰጥተውበት ነበረ። ኢዴፓ አይደለም እየወረረን ያለው፣ ሰማያዊ አይደለም እየወረረን ያለው ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መያድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ፣ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣ ነው። ከሌሎቹ ፓርቲዎች ጋር በደንብ ስለምንተዋወቅ አብረን የቆየን ስለሆነ እና የግንቦት ሰባት ድርጊቶች እጅግ በጣም አብረው ሊያሰሩ የማይችሉ በውይይቱም ላይ በጥልቀት የተወያየንበት የግንቦት ሰባት አቋም ያቀረቡት ፍልስፍና ምንድን ነው? ፈርሰን እንደገና መሰራት አለብን። አቶ ሙሉጌታ አክለውም አርበኞች ግንቦት ሰባት ይህንን ተግባር እየፈጸመ የሚገኘው መያድን ጨምሮ ከሌሎች ፓርቲዎች ጋር የተፈራረመውን የፓርቲዎች የአሰራር ቃል ኪዳን በመጣስ ነው ሲል ይከሳሉ። ረጅም ጊዜ ተወያይተንበት፣ ተወዛግበንበት፣ ተጨቃጭቀንበት ግቦት ሰባትም እኛም በተገኘንበት ተወያይተን የፓርቲዎች ምክር ቤት ሊያቋቁም የሚችል ሰነድ ስነ ምግባር ሰነድ ተስማምተናል። ያንን የስነ ምግባር ደንብ ፈርመን አስራ አምስት ቀን ባልሞላው ጊዜ ነው ግንቦት ሰባት በመያድ ላይ ወረራ እየፈጸመ ያለው። ስለዚህ በዚህ የሚቆም አይደለም። ድርጅቱ አሁንም ከስህተቱ ሊታረም ካልቻለ በስነ ምግባሩም እንጠይቃለን፣ አስፈላጊ ሆኖ ሲገኝ በሀገሪቱም ህግ እንጠይቃለን። በህግ የሚል ሀሳብ ነው በመያድ በኩል ያለው። የአርበኞች ግንቦት ሰባት ንቅናቄ የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ባዴቦ መያድ በመግለጫው የሰነዝረውን ክስ አስመልክቶ ምላሽ እንዲሰጡ ቪኦኤ ጠይቋቸዋል። እኛና መያድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ የምንሳተፍ ሀይሎች ነን። ራሳችንን የጻፍነው ህግ እንደዚ አይነት ስራ እንዳንሰራ ይከለክለናል። እኛ ደግሞ በሱ ስትሮንግሊ እናምናለን። ይሄ ቃል ኪዳን ሰነድ እንዲወጣ ከገፋፋን ከገፋፋው ኃይሎች ውስጥ እኛ አንዶቹ ነን። ከሌሎች ፓርቲዎች ጋር የሚኖረንን ግንኙነት ማሳመር ነው እንጂ ከሌሎች ፓርቲዎች ጋር ከሌላ ፓርቲዎች ውስጥ እንዲከዱ አድርገን እኛ ጋር ያመጣ ነው። አባላት ምን ያደርጉልናል? ምንም ያደርጉልናል፣ አናምንም። በእንደዚህ አይነት አሰራር ድሮም አናምንም፣ አሁንም አናምንም። እንደዚህ አማለን ወይም ደግሞ ገንዘብ ከፍለን ለማምጣት እኛ አቅሙም የለንም። ከአቅም በላይ ግን በመርህ ደረጃ የማንፈልገው ነገር ነው እና ይሄኛው ክስ ፍጹም ፍጹም ፈረረቀቀ መሰረት የለሽ ክስ ነው እና በፍጹም የምንቀበለው አይደለም። ይሄ ደግሞ ምናልባት ለወደፊት እዚሁ የተባባልነው ውል ያስገድድናል፣ እንጠይቃቸዋለን የትጋ እንዲህ እንደሆነ የትጋ ማንን አባራታቸውን አማልን እንደወሰድ መናገር እንፈልጋለን። የመላው ኢትዮጵያ አንድነት ድርጅት በሰጠው መግለጫ አርበኞች ግንቦት ሰባት ከመኢአድ ጋር ውህደት እንደፈጸመ በመገናኛ ብዙሃን ተናግሯል የተባለውም እውነት አይደለም ሲሉ አቶ ኤፍሬም ያስተባብላሉ። እስካሁን ድረስ እንኳን ከመኢአድ ንግግር ካቆም ነው ድርጅት ቀርቶ ከሌሎቹ እንዋሃዳለን ብለን ካስብናቸው አምስቱም ገና አልተዋሃድንም። ስለዚህ ይሄ ተዋህድናል ብሎ ተሰጠ የተባለው መግለጫ የት እንደተሰጠ መኢአድን መጠየቃችን አይቀርም። ከተሰጠ እንደዛ ተብሎ በአርበኞች ግንቦት ሰባት አመራር ከመያድ ጋር ተዋህልናል ከዛሬ ጀምሮ አብረን ነው የምንሰራው የሚል መግለጫ በሬዲዮ ይሁን በቴሌቪዥን ይሁን በኅትመት ሜዲያ ይሁን ተሰጥቶ ከሆነ ከኛ አመራር መያድን በኦፊሻል ወጥተን ይቅርታ ለመጠየቅ ዝግጅዎች ነን። ግን እነሱም ያልተሰጠ መግለጫ ተሰጥቷል ብለው ከሰውን ከሆነ እኛ እንደምንለው በሜዲያ ወጥተው ይቅርታ መጠየቅ አለባቸው። ሁለቱም የፖለቲካ ድርጅቶች ቀደም ሲል በነበሩት ወራት በውህደት ላይ ባደረጉት ውይይት ሳይስማሙ መለያየታቸውን ያረጋግጣሉ። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ